ምንድነው ነገሩ አልገባኝም፣ እቴ ጥንታል ነበረ እሞ ያባትሻ አቴ አትሻያ አቴ ችግርሽ ምንድን ነው? ንገሪኝ እቴ ብነግር ባልነግር ትጠቅመኝ መስል ብነግር ብጠራ ትመጣ ይመስል መምጣቱንስ መጣው። እኔማ እብድ ነኝ የሚሰማኝ አጣው። አረና አቴ አረህ እቴ አረህ እቴ አረና አቴ አረ ወየው፣ ወገን ወየው፣ ወገን ወየው፣ አገር ወየው ከፋባት ዘመን ከፋባት ክርስቶስ ከፋባት ጨለመባት። ሀገሬ በቀን ብርሃን ጨለመባት። ሴጣን በኩለ ሌሊት ነጋለት። በሀገሬ ነጋባት፣ በኩለ ቀን ጨለመባት። ድቅድቅ ጨለማዋጣት ነጋለት። ለሴጣን ነጋለት፣ በሀገሬ ላይ ሴጣን ነገሰባት። እናም ፈራሁ፣ ነገን ፈራሁ ዝምታውን ፈራሁ። የወገኔን መጠፋፋት ፈራሁ። እውነቱን መቀበል ፈራሁ። ፍርሃቴ ለወገኔ ነው። ፍርሃቴ ለአገሬ ነው። የማየውን በሕልም ዓለም አድርግልኝ ብዬ ለመንኩ። የምሰማውን በእብድ ዓለም፣ በእብድ ዘመን አልመስልህ አለኝ። ዝም አልኩ። ዝም አለ ክርስቶስ፣ ዝም አለ። ከፋባት አገሬን። አምላክ ራቃት፣ ፍቅር ራቃት፣ ፍቅር ራባት መዋደድ፣ ማስተዋል፣ መተሳሰብ ራቃት። እናቴን ችግር፣ መከራ፣ እልቂት ወረራት። ወየው ወገን ወየው ሀገር ወየው ዘመን ወየው ወጣት ወየው አባትናት ወየው ወገንን እንደ ቅጠል ረገፈባት። አፈሯን ደምጠማት የሰው ስጋ የሰው ነፍስ አማራት፣ ጋኔን ጋለባት። ልክ እንደ እኔ ልክፍት ቀን ቆጥሮ ዘመን ተሻግሮ በሽታዋ ልክፍቷ ተቀሰቀሰባት። ዘረኝነት፣ ጦረኝነት፣ አምባገነንነት፣ አውሬነት ነገሰባት። ፈጣሪ ፊቱን አዞረባት። እመብርሃን እናቴ የቃል ኪዳን አገሯን ዘነጋቻት። ሴጣን ተጻረራት። ጻ ጻ ርኩስ መንፈስ ጻ በስመ እግዚአብሔር ቅዱስ በስመ ወልድ እግዚአብሔር ቅዱስ እስመ መንፈስ ቅዱስ እግዚአብሔር ቅዱስ ጻ ርኩስ መንፈስ ጻ ጋኔል ርኩስ በስሜም ማጋንን ትታወጣላችሁ፣ በአዲስ ቋንቋም ትናገራላችሁ፣ እባቦችን ትይዛላችሁ፣ የሚገድል ነገር ብትይዙ አይጎዳችሁም፣ እጃችሁም በድውያን ላይ ትጭናላችሁ፣ እነርሱም ይድናሉ እንዲል አንድም መጥምቁ ዮሐንስ እሱ በውሃ እንዳጠመቃችሁ እኔ ግን በሳት አጠምቃችኋለሁ ብሏልና ተጽፏልና፣ የማርቆስ ወንጌል ምዕራፍ አንድ ቁጥር 23 ወዘተረፈ እናስታውሳለንም። ገለመሌ ልክ እንደ ጊመሬ ዝም ብሎ ተያይዞ መክተልተል ሴጣን ሥራ ሲያጣ ነው ነገሩ። ግራ ያጋባል። እኔስ አንዱን ይዣዋለሁ። ማንንም አልሰማ ማንም አይሰማኝ። ግን ዝም እየለፈልፋል እጮኋል። ሁሉም ይፈራል፣ ይፈራራል። እኔም እሸበራለሁ፣ አለቅሳለሁ። እኔ ስሄዳለሁ፣ እግሬ አንደ በቴ እንደመራኝ አምሳያዎቼን ፍለጋ አጓዛለሁ። አብዛኛው የሚሄድበት ጠፍቶት ግራ ተጋብቷል። የሌሊት ወፍ ሆነ ቁጭ ብሏል። የሌሊት ወፍ ታሪኳን ታውቃለ? አፈጣጠሯ እንዲህ ነው። የሌሊት ወፍ ጥርስና ጡት እንዳይጥ ክንፍ ደግሞ እንደ ወፍ ሲኖራት በሰማይ በራሪ ካጥቢዎች የምትመደብ ናት። ብርርር ከፍ ክንፍ እንደ ወፍ እንዳይጥ ፍጥጥ ግጥጥ እንዳይጥ አየ ወፈፌ ነገር ብቻ ዝም ብለ ስማ እና በአንድ ችግር ወቅት የምድር እንስሳና የሰማይ በራሪዎች ተጣሉ። ከፍተኛ ችግር ተፈጠረ። ታዲያን የሌሊት ወፍ እየበረሩ ከተለያዩ ቦታ ምግብ ወደሚያገኙ ወፎች ጋር ተጠግታ የችግሩ ቀን እስኪያልፍ ከእነሱ ዘንድ ለመቀመጥ ጠየቀች። ወፎቹም ልትሰልለን ነው የመጣችሁ በማለት አናስጠጋሽም አሏት። ተስፋ ቆርጣ ወደ አይጦቹ ሄዳ ይህ የችግር ጊዜ እስኪያልፍ አስጠጉኝ ወገኖቼ ብትላቸው ምንም መልክና ጥርስሽ የእኛን ቢመስልም አንቺ ዘሮችሽ ከወፎቹ ነውና ወደ እነሱ ሂጂ ቢሏት ግራ የተጋባቸው የሌሊት ወፍ ኧረ እስቲ በደንብ ተመልከቱኝ ጡቴን ጥርሴን ጥፍሬን የእናንተ ወገን ነኝ ብትላቸው በይ የእኛ ወገን ከሆንሽ እንድናምንሽ ክንፍሽን ተጠቅመሽ ከወፎቹ ተመሳስለሽ አንድ በአንድ የወፍ ዘር እየገደልሽ አምጪልን አሏት በዚህ ጊዜ ግራ ተጋባች ከሁለቱም ዘር ተመስላ የተፈጠረች ምርጫዋ ምን ይሁን ለማን ብላ ማንን ትግደል ጭንቅ ጥብ ያዛት በክፉ ጠዋ አማረረች ስለዚህ ከወገኖቿ እይታ ርቃ ቀን ቀን በጉድጓድ ተደብቃ ሌሊት ሌሊት እየበረረች ሕይወቷን ለመግፋት ለራሷ ቃል ገባች እና ምሄው ለዘላለም በድቅድቅ ጨለማ ብቻዋን ትበራለች እና ምልል ነው ዛሬ አብዛኛው በአጥንት ቆጠራ በዘር ምንጠራ የሌሊት ወፍ ሆኖ ማንነቱ ከየት እንደሚመደብ ከየትኛው ጎራ እንደሚሰለፍ ግራ ገብቶት ቁጭ ብሏል። አቤት የሰው ልጅ ድፍረት! አቤት የሰው ልጅ ግብዝነት ሽቅ ብለህ አንተ ለፈጣሪ ዘፍጥረትን ሳስተምር ዝም ማለት ይገርማል። የጊዜ ግልባጭ እግር ራስ ያካል ይልሃል እንዲህ ነው። መቼም አንተና መሬት የማትችሉት መከራ የለም። የአንተ ዝም ማለት የአንተ ትግሥት ነው። እንዲህ ለጥጋብ ለእብሪት፣ ለመታበይ፣ ለማን አለብኝነት ያበቃን እስቲ በቃ በል፣ ከልክ አለፋችሁ በል። የሞትኩት ሰው ለተባለ በጠቅላላ እንጂ እናንተ አቅጣጫ እየጠራችሁ ሰሜን፣ ደቡብ፣ ምስራቅ እያላችሁ እንድትተላለቁ አይደለም በል። ግድ የለም በል ቋንቋ፣ ባህላችሁን፣ መልክ፣ ፀጉራችሁን ያበዛሁት ከሌሎቹ በተለየ እንድታምሩልኝ ውብ ሆናችሁ ኅብር ፈጥራችሁ በኅብረት እንድትኖሩ ነው በል ደማችሁ ስሪቱ ስጋችሁ ውፍረቱ ነፍሳችሁ ግምደቱ አንድ ነው በልልኝ፣ ንገርልኝ እባክም እየናተር ሳት ሰይጣን የደም ጥማቱን ፍለጋ ድቤውን ቀጠቀጠባት፣ ዳቢሎስ ሰፈረባት። መጽሐፍ መስቀል በአንድ እጅ አበባ ጦር ጠመንጃ በሌላ እጅ ተያዘበት። በአንድ ልሳን ስለ አበባ ውበት ስለ መኖር ነፃነት፣ በዛው ቅጽበት ስለ ውድመት ስለ ጦርነት አስፈላጊነት መናገር መስበክ አማረን። ተምታታብን። አንዱን መምረጥ አቃተን። መወሰን ታከተን። አመተ ፍዳን፣ አመተ ኩነኔን፣ አመተ ዓለምን አልፈን በዓመተ ምሕረት ተፈጥረን ምሕረት ማድረግ ይቅር መባባልን ፈራን፣ ተፈራራን። አንተምተው አንተምተው የሚል አባት አጣን። እናም አገር ተወጠረች፣ ተናወጠች፣ አነባች፣ የደም እንባ አነባች፣ በደም ተጨማለቀች እና ጭንቋ በዛ፣ እምያመረረች ዛሬም ደም በደም ሆነች። አማራት ኦሪት አሰኛት። መንግስት አስጠላት ሰብአዊነት ጠፋባት ሰው መሆን አትጸየፋት የወሪስ ስርሃት አማራት የኋልየሽ መንደርደር አስፈለጋት የገደለን መግደል ያደማን ማድማት ያጠፋን ማጥፋት አትሰኛት ልቦና ነሳት ይቅርታ ራቃት ባንክ ስለ እናት ስትል ተለመናት ተው ተው የአንተ ንብረት የሆነ ፍጡር በገዛ ወገኑ ሲበላ ዝም አትበል እርስ በርስ ስንተላለቅ ዝም አትበል። አንተስ ማ እኔ በግዱማ እኔ ግድ ነገዳይማ እኔ እብዱማ ተናግሬ ነበር ለፍልፌ ነበር ከወገኔ መች ተግባብተን መች ተስማምተን፣ እኔን ምሳሌ የሚል ልክፍት ተጠናውቶን መች ተስማምተን እንደ ሌሊት ወፍ ሸሽተን እንኖራለን አንገደፍተን እንጅማ ያኔ ገና እብደቴ እንደጀመረኝ እዚህ እብዶች ማጎሪያ እንደገባው ዘረኝነት አያዋጣም፣ ብቻ መሆኑ ያስጠቃል። ከመጠላላት ከመነቃቀፍ መደጋገፍ ይበጃል። ክፉ ምላስ የማይሽር ጠባሳ ትተዋለች ብዬ ኡ ብዬ ለፍልፌ ነበር፣ አልቅሼ ተናግሬ ነበር። መፍትሄው መወያየት ነው ብዬ ማቅ ለብሼ አልቅሼ አላቅሼ ለፍልፌ ነበር። ማን ሰምቶኝ? ይኸው ዛሬም ተያይዘን እንተላለቅ ነው። ወንድም ወንድሙን ይገላል። እናት ለማን ማልቀስ እንዳለባት፣ አገር ለማን ማንባት እንደሚገባው ግራ ገብቶታል። እስቲ እስቲ አብረን ባንስቅ እንኳን አብረን እናንባ። እስቲ ሰብሰብ ሰብሰብ በሉ እንደ አገራችን ወግ ሰብሰብ በሉ። ዋይ ዋይ ተለያየን ዋይ ዋይ ተለያየን። በአንድ ገበታ አብረን በልተን። ዋይ ዋይ ተለያየን። ቁስል ለቁስል ተሸጋሽገን። ዋይ ዋይ ተለያየን። ምስጥር ለምስጥር ተደባብቀን። ዋይ ዋይ ተለያየን። ዋይ ዋይ ተሻለ ሆይ፣ ዋይ ዋይ ተሻለ ሆይ፣ ዋይ ዋይ ተሻለ ሆይ። እናቴ ሞተሽ ተነሻ አልቅሺ አባት የሞተ ተነሻልቅሽ እህት የሞተሽ ተነሻልቅሺ እናት አባት ቢሞት በሀገር ይለቀሳል። ወንድም እህት ቢሞት በሀገር ይለቀሳል። ሀገር የሞተችን ወዴት ይደረሳል? አንድነት ወየው ወገን ወየው እያለ ደም እምባ እያነባን መቼም ዋይ ብሎ ጉርስ አይቀርምና እኛም የወገናችን ሬሳ ላይ ቁጭ ብለን ሀዘናችንን የደሃውን ስጋ እየበላን ደሙን እየጠጣን በጥቁር መነጽር በጥቁር አስተሳሰባችን የህዝቡን ብሶትና ስቃይ በርቀት እንዲህ እናያለን። አ ከላይ እያለቀስን ከውስጥ እየደነስን እንዲህ ቁጭ ብለን ቼርስ ለመጨራረስ እንባባላለን። ያዝ እንግዲህ አቤት፣ አቤት፣ አቤት የረሃብተኛው ብዛት፣ አቤት የስደተኛው ብዛት፣ አቤት፣ አቤት የግፈኛው ብዛት፣ አቤት የቀማኛው ብዛት ወገን በሩን ዘግቶ እምባውን ወደ ውስጡ ያፈሳል። ሌላው እልቂቱን ፍራቻ እየተሰደደ የበራ አራት እየሆነ ነው። አቤት የስደተኛው ብዛት አቤት የሐዘንተኛው ብዛት አቤት የሕመምተኛው ብዛት። ዘንድሮ የተያዘው ፋሽን፣ ጠልተናል፣ ጥሉ፣ ቀልተናል፣ ቅሉ፣ በልተናል፣ ጥገቡ፣ አጥፍተናል፣ አጥፉ። ሐዘንን ከማጥፋት ሐዘንተኛውን ማጥፋት፣ ረሃብን ከማጥፋት ረሃብተኛውን ማጥፋት ሕመሙን ከማጥፋት ሕመምተኛውን ማጥፋት ዘረኝነትን ከማጥፋት ዘርን ማጥፋት ድህነትን ከማጥፋት ድሃን ማጥፋት። እንዴ፣ ደሃ ለምን ይሙት? ጥንትም ሟች ደሃ፣ አሁንም ደሃ። ያለ ደሃ እኮ ሀብታም ውበት የለው። የደሃውን ሀብትና ሕይወት በልተን ልጁን ገለን እምነቱን አጥፍተን ዱቄት፣ ወተት፣ ዘይት ሳይቀር ሸጠን በልተን ሲነቃብን ሸሽተን ወጥተን ዛሬም ደግሞ የድሃውን እልቂት እናልማለን። ኧረ፣ ለመሆኑ እኛ ምንድነን? ዛሬም አዳም አባታችን የቆረጠውን በለስ የምናላምጥ ከወጣን መውረድ የሚያሳፍረን የቃየል መንፈስ የተጠናወተን ውረድ ብለን የወንድማችንን ንጹሕ ደም በጠራራ ፀሐይ ማፍሰስ የሚያረካን የዘር ውርስ ያለብን ነግበኔን የማናውቅ መሆዶች አቋም ያጣን ዘላለም ለሆዳችን ብቻ የምናስብ ተው፣ ተው፣ ፈጣሪ ተው ተው አንዱ ሆዳችንን እንዲፈንልን ተው። ጭንቅላታችንም ሆድ፣ ሆዳችንም ሆድ ሁለት ወር ተሸክመን ከሆዳችን ውጪ ምንም አልታያለን። ልክ እንዳያውርን ጭላ ተው ፈጣሪት። የዘንድሮ ጉዴ በወንፊት ይቆላ። ለራሴም ገርሞኛል፣ እንኳንስ ለሌላ ቀኑም ቀን ሆነና ወራቱም ወራት። ዘንድሮስ ድመቴን አይጥመላቻት አለ። ሁሉም ነገር ተምታቶብናል። የምንናገረውን መኖር የምንፈልገውን ማወቅ አቅቶናል። ዛሬ የተናገርነው ነው ለነገ ይነወርብናል። አበባ ይዘን ስለ እልቂት እናወራለን። ጦር ወድረን ስለ ፍቅር፣ አብሮ ስለ መኖር እንሰብካለን። ፍቅራችን አልሰምር ብሮለን ነፍስ እያጠፋን እግዚአብሔር ይፍታ ማለት ያምረናል። ታዲያ ይህንን እስከ መቼ ነው ዝም የምትለን? መቼ ነው እምባችን የሚደርቀው? መቼ ነው እርስ በርስ መተላለቃችን የሚቆመው? መቼ ነው በጉልበታችን ማሰብ የምናቆመው? መቼ ነው በመነጋገር የምንግባባው? መቼ ነው በእውቀት የምንደራደረው? እስከ መቼ ነው ውሻ ይመስል አጥንት ለቀማ የምንሮጠው? መቼ ነው አብዛኛዎቻችን የቂም በቀል ቋቶች ስንሆን፣ ሌላው ሁሉም በእግዚአብሔር ዘንድ ለበጎ ነው ብሎ ቁጭ ያለ ነው። ግን ያንተም በዛ የእኛንቶ ከአፈር ተፈጥረን ድንጋይ ሆነናል። ሰው ሲባል ታጥቦ ጭቃ ነው። እውነቴን ነው የተሳደብኩ የተላለፍኩ እንዳይመስል ከትላንት ትልቅቅት ከቂም በቀል የማንላቀቅ ድንጋዮች ሆነናል። ድንጋይ ቢሉ ድንጋይ ነው፣ ይሄ የወንዝ የባልጩት ድንጋይ ውሃ ይገቤ፣ እሱን ሆነናል። ታዲያ ከአፈር ተፈጥረን ለምን ለምን ድንጋይ ሆንን? ለምን And he is to Tanish In my opinion. በእኔ ግምት በእኔ አታያይ እንቶኔ እንዳሉት ክቡር እም ክቡራን እንዳስቀመጡት መሪያችን ክብርት እንዳብራራችው እጠቅሳለሁ፣ ወዘተረፈ ገለመሌ፣ ልክ እንደ ጋማ ከብት የሰጡንን መብላት፣ የጫኑንን መሸከም፣ ዝም ብሎ መነዳት፣ ለምን፣ የት መቼ፣ ወዘተረፈ ብለን አንጠይቅም። በአማርኛ በቋንቋችን አይመቸንም እንዴ? አዲስ ቋንቋ ትናገራላችሁ ተብሎአልና፣ እነዛን አምስቱን ደብሌዎች ታውቃቸው የለ። እስቲ በሱ እንኳን እንጠቀማ፣ ዝም ብለን አንልቀምቀማ። ኧረ ተው ተው ተው፣ ዝም አትበልተው። ሁሉም ነገር ለበጎ ነው የሚለው አባባል ትርጉም እያጣ መጣ። በዛ ትግስታችን አለቀ። ወገን መስለው አገር ከሚያጠፉ አማኝ መስለው እምነት ከሚያረክሱ ፍትህን ሲያጎድፉ ኖረው ሲገሉ ሲያስገድሉ ከርመው ዛሬ ስለ ፍትህ ከሚሰብኩ የደሃውን ጉልበትና ሀብት ሲመዘብሩ ኖረው ዛሬ ለሕዝብ ተቆርቋሪነን የሚሉንን አስመሳዮች ልቦና ግዙ በልልን። ወርቁ ቢጠፋ ሚዛኑ አልጠፋም። መቼም አገር ሁሉ አላለቀም። ታሪክ ሁሉ ተቃጥሎ አላለቀም። እናም የታሪክ መዝገብ ተገልጦ አንደኛው ሆዳችን ወደ ጭንቅላትነት የተቀየረለት ጉድ እንዳይፈላ ዝምበሉ ካልሆነ አትነካኳቸው በላቸው። እውነት በዛ እንተዋወቃለን። አንተም ማራዳ፣ እኔም ማራዳ፣ ምን ያጣላናል በሰው በረንዳ? ዝም ብዬ ሳስበው ነገሩን በእብድ አእምሮዬ ስገመግመው ፓፓፓፓ ገላለጽ እና ነገሩን ሳጤ ነው፣ የሃይማኖት አባቶቻችን ሳይሳሳቱ አልቀሩም። ለምን እንዳትለኝ ብቻ፣ ነገሩን እንደ ሐሜት አትውሰድብኝና አባቶች ሲያስተምሩ ፈጣሪ የሰው ልጅ በአምሳያው ፈጠረ እያሉ አያስቅም? እንደው በሞቴ እኛ ምናችን ነው የአንተ አምሳያ? አንተማ እንደኛ አይደለም። እኛማ በጭራሽ አምሳያዎች አይደለንም። ምናልባት አንተ በአምሳያ የፈጠርካቸው የጥንት የጠዋቶቹን ይሆናል። አንተ የፈጠርከው ዝርያ እንዳለ ጠፍቷል። አሁን ያለነው ወላጆቻችን ልጆቻቸውን ቀብረው የእንግዴውን ልጅ አሳድገው ነው። ሙት እኔ ልሙትልህ የእንግዴ ልጆች ነን። ወይ ለነፍሳችን፣ ወይ ለሥጋችን፣ ወይ ለጠላታችን፣ ወይ ለአገራችን የማንሆን ሆድ ብቻ ነን ባዶ። እንዴት ነው ምሁራዊ ትንታኔን የወደድከው ገና ገና ተዉ ካላልክ የአምላክ ከአባህነት ቀን በእኛ እንዲጸለይ ከማድረግ አንመለስም። አትሳቅ እውነቴን ነው። አትሳቅ እና ዝም ካልክ ሊቀር ነው። ይልቅ ይልቅ አንድ ለብዙ ጊዜ መልስ ያጣውለት በጭንቅላቴ የሚመላለስ ፐፐፐፐፐ ጭንቅላቴ አልኩ እንዴ? አንተ ደግሞ ምን ጭንቅላት አለህና አልክ። እኔ ግድ ነገዳይ ብለሃል ባክ ብልሃል በል ግዴለም አትሳቀቅ እንዴ እኛ እንኳን የፈለግነውን እንደፈለግነውን ቦጠልቀው የለ እንዴ? እና እኔ በግዱ እኔ ግድ ነገዳይ፣ ይሄ መልስ ያጣውለት ጥያቄ ምን መሰለ? ለመሆኑ ይሄ አቢሲኒያ ሀበሻ የሚለው መጠሪያችን ለምንና መቼ በማን ነው የተቀየረው ኢትዮጵያዊ የሚለውን ስም ስመረምረው ስመረምረው ምንም ደግ ነገር ላገኝበትና ሊታየኝ አልቻለም። የሆነ አፍራሽ ነገር ያለው አይመስልህም? የሆነ ኔጌቲቭ ልክ እንደ ኢሰባዊ፣ ኢፍትሐዊ፣ ኢሳይንሳዊ፣ ኢዲሞክራሲያዊ ወዘተረፈ የሚለውን አፍራሽ መርምሬ መርምሬ ኢትዮጵያዊ የሚለው ጋር ስደርስ ግራ ገብቶኝ ቁጭ እስቲ ፍትዊና ዲሞክራሲያዊ በሆነ መልኩ እንወያይበትና አንተ ኢትዮጵያዊ የሚለውን እንዴት ታየዋል? እንደኔ እንደኔ ይህንን ስያሜ ለመቀየር አንድ ከሃይማኖት፣ ከፖለቲካ፣ ከነፃነት፣ ከዲሞክራሲ፣ ከዘረኝነት፣ ከጦርነት፣ ከሰላም፣ ከእውቀት የጸዳ ጸዳ ያለ ዘላለማዊ ድርጅት ለማቋቋም አስቤያለሁ። ማንም ችግር ምን ከድርጅት ወደ ድርጅት ምን ችግር አለው? ዛሬ ጊዜ ለድርጅት ጥሩ ስም ማውጣት ብቻ ነው። በቃ አንድ ትንሽ አነስ ያለች ገቢ ማሰባሰቢያን፣ እናዘጋጃለን። በኮሚሽን ድርሻን ትወስዳለህ። ልብ በል ከምንም የጸዳ ባዶ አለቀ። ደግሞ እንደ ሰው ምን ለማለት ነው? ዋት ዱ ዩ ሚን? ዋይ ለምን ብለህ እንዳትጠይቀኝ። ሐሳቡን ከተቀበልከው ተቀበልከው፣ ካልሆነ አድረውለ ምን ለማለት ነው ብለህ እንዳትጠይቀኝ። ትንሽ ሚጥሚጣ እሳት ላይ በተን አድርጎ ዞር ማለቱን ተከነንበታል? ሰላም የሚባለው ነገር አያሳስበን። ምክንያቱም ሰላም ከአንተ እንጂ ከማንም አንጠብቅ። እኔ የምሰጣችሁ ሰላም ዓለም እንደሚሰጣችሁ ሰላም አደለም እንዳልከው ቀንበራችንን አንሳለን። ሰንሰለታችን ከበደን እያስመሰሉ መኖር አስጠላን። አቤት አቤት፣ ጊዜው ከነፈ ስንቴ የእብድ ዘመን እብድ ዕድሜ እየቀረፈ እንደዋዛ አለፈ። ሁሉም አለፈ። ፈጣሪ የአንተ የመምጫ ቀን ናፈቀን። ከእብድ ዓለም፣ ከእብድ አስተሳሰብ የምንቃበት ቀን ናፈቀን። ከተተብትብንበት ማዓት ነፃ መውጣት ናፈቀን። ነፃነን ናፈቀን። ኡ ብሎ መጮ፣ ማልቀስ፣ መላቀስ ናፈቀን። ከበደን፣ ዝምታው ከበደን። ይህን የእብድ ዓለም መሸከም ከበደን። ሐዘን፣ ስቃይ፣ ሰቆቃ፣ ውርደት ከበደን። የእብደት ሕይወት፣ የሕይወት እብደት ከበደን። ናፍቀን ያንተ ማዳን ናፍቀን ምሕረትን አፍቀን የሌሊቱ ወፍ ሆኖ መኖር ከበደን፣ ከበደን።